የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ1922 ና 25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እኛን ደስ ከሚያሰኘን ነገር ውጭ አትሰሙም፣ አታዩም፣ አትናገሩም ነው ከተናገራችሁም እኛ በምናዘጋጀው መድረክ ላይ ነው መናገር ያለባችሁ። ያን ጊዜ እነማን እንደሆናችሁ ስለምናውቅ እዛው የሚደረገው እናደርጋለን ነው ተረጎ። ግን የዚህ ህግ አላማ ሙሉ በሙሉ የተጻፈውን ነገር ሁሉ ተግባር ላይ መዋል አይመስለኝም። ዋና አላማው ስነ ልቡናዊ ጫና ማሳደር መሬት ላይ ያለውን እውነታ በመቀበል እንደ ትልቅ ሽንፈት ስለተቆጠረ በኢህአዲግ ዘንድ እያወቁ እንዳላወቀ የመሆን ነገር ነው የነበረው እና ትልቁ ችግር የሚመነጨው ከዛ ነው። የመጀመሪያው እና በጣም ቀላሉ በድፍረትም ሊገባበት የሚችል ለሀገሪቱም የተሻለው መፍትሄ ወደ ድርድር ጠረጴዛ መሄድ ነው። አንደኛው የተደረገው በተቃራኒው፣ መፍትሄዎቹንም እንዳንፈትሽ ወደ መፍትሄዎቹ እንኳን መንገድ እንዳንጀም ከዚህ መሰረታዊ ስህተት ይነሳል። የአስቸኳይ ጊዜ አዋጁና አንደምታው የኢትዮጵያ መገናኛ ብዙኃን ምህዳር የድኅረ አዋጁ ገጾች የሚገለጡበት የራዲዮ መጽሔት የጋዜጠኞች የጠረጴዛ ዙሪያ ውይይት ነው። የአገር ጉዳይ የሰሞኑ ውሎና ክራሞት የደብረ ገነት መድኃኔዓለም ቤተ ክርስቲያን የፈንድ ሬዚንግ ፕሮግራም ነበረ እዚህ ቨርጂኒያ ውስጥ። እዛ ላይ የነበረው ስነ ስርዓት ላይ መዘምራኖቹ ዘምረው አስቀምጠዋቸው ሌላ ዝግጅት እየተካሄደ ነበር እና አቀማመጣቸው በጣም ይገርም ነበረ እና ቁጭ እንዳልኩ በቃ ዓይኔ እነሱ ላይ ያረፈ መሬት ላይ ቁጭ ብዬ ነው ያነሰዋቸው። በቃ ያው እንደምታየው፣ ለእኔ አይደለም ለሁሉም ሰው ደስ የሚል ትርጉም ያለው እንትን የሚሰጡ ህይወት አላቸው። ድምፁን የምንሰማ ይመስላል ገነና አድርገን ካሰብነው። በጣም የምወደውና በጣም ነው ደስ የሚለኝ ይህንን በማድረግ የፊደል አዝመራ ጥበብና ትሩፋቶቹ ወደ ፎቶግራፍ ባለሙያው ዮሐንስ አስረስ መኖሪያ ቤት ጎራ እንላለን። የሳምንቱን ምርጥ ግጥም እናስቀድምና ከአዲስ አበባ ለሚያደርሰን ጥንቅሩ የንጉሴ አክሊሉን የወጎች መስኮት ከፈት አድርገን ሌሎች ቅንብሮችን በማከል ሰዓታችን እንደ ፈቀደ እናቀርባለን። የአክብሮትና የናፍቆት ሰላምታውን አልዘነጋንም። ውድ የራዲዮ መጽሔት ታዳሚዎች እንደምናመሻችሁ እንደምንስ ሰነበታችሁ። ከዛሬ እሁድ ጥቅምት 13 2009 ዓ ም ዝግጅታችን ጋራ የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ አቀናባሪውን ንጉሥ ታምሬን ይዘን ተሰይመናል። እሁድ ከሆነ ዕለቱ አሁን የራዲዮ መጽሔት ነው። ሰዓቱ አንዱን ቢዘል በሳምንቱ ከሰዓቱ የዓለም ዜና በኋላ እንመልሳለን። እንዳትሄዱ። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችው ዜናውን የማሰማችው ሰሎሞን አባተነኝ። ቴክኒሽያን ኖቤል ባርበር በስቱዲዮ መሳሪያዎች ላይ ይገኛል። አዲስ አበባ ውስጥ የሰብአዊ መብቶች ጉባኤ ዛሬ ያዘጋጀውና የጀመረው የገቢ ማሰባሰብ መርሃ ግብር ሳይጠናቀቅ በጸጥታ ኃይሎች ተቋርጧል። የጉባኤው መሪዎች ተግሳጽ ተሰጥቷቸው መለቀቃቸውም ታውቋል። ይህ የጉባኤው ፕሮግራም የተፈቀደ እንደነበርም ተገልጿል። መለስካቸው አማሃ ስፍራው ላይ ነበር። መስመር ላይ ይዤዋለሁ። እንደምን አመሸህ መለስካቸው? ሰላም ሰላሙ እንዴት አመሸህ? ደህና ነኝ። እንዴት ዋልክ ነው እናንተ? እኛ ጋር እንዴት ዋልክ ነው ዛሬ? ቀደም ሲል በመግቢያው ላይ እንደተጠቀሰው የሰብአዊ መብቶች ጉባኤ የገቢ ማሰባሰቢያ ምሳ ላይ ተገኝተህ ነበር እና ስቲ የነበረው ሁኔታ ምን ይመስላል አጫውተኝ። እንግዲህ እንደገባን ያው ቀደም ብሎ በደረሰን መሰረት ያው የተፈቀደ ስብሰባ ነበረ። እኛም ገብተን ምሳ መጋበዝ ጀምረን ምሳ ተጋብዘን ባለፉት አመታት ሰመጉ ወይንም እንደውም ይህ ሰመጉ በትክክለኛ አጠራሩ በቀደም ሲል በነበረው እንዴት እንደተመሰረተ ፕሮፌሰር መስፍን ወልደ ማርያም መስራቹ በስፍራው ተገኝተው የነበረውን ሁሉ አብራርተው አጭር ንግር አድርገውልን ነበረ። ከዚያ በኋላ እንግዲህ የተወሰኑ ፕሮግራሞች ይካሄዱ ነበረ። ከምሳ ጀምሮ የተለያዩ የገቢ ማሰባሰቢያ መርሃ ግብስ ነበረ። በዚህ አማካኝነት እነዚህ ሲከናወኑ ነበሩ። ግን አንድ ቦታ ላይ እንግዲህ ከገቢ ማሰባሰቢያ ክንውኖች አንዱ በሆነው የስዕል ጨረታ እየተካሄደ ሶስተኛው ጨረታ ሲካሄድ ጨረታውን ሲመሩ የነበሩት የሰብአዊ መብቶች ጉባኤ ምክትል ሰብሳቢ አቶ ቁምላቸው ዳኜ ይህንን ሲያስተናግዱ የሰመጉ ዲሬክተር መጥተው እንዲያቆሙ ጠይቋቸው፣ ሲጠይቋቸውም እኛ በማስመው ድምፅ ከተናገሩ በኋላ ጠጋ ብለው ነው የተናገሯቸው ለማለት ፈልገው ጠጋ ብለው ነው የተናገሯቸው እና ዳይሬክተሩ አቶ ብጻተ ተረፈ በወቅቱ የሚፈጸም የነበረውን ነገር አስታወቁን። አሁኑ ጊዜ የኢትዮጵያ ጸጥታ ኃይሎች መጥተው ይህንን ዝግጅታችን የተፈቀደ ቢሆንም እንድናቆም ጠይቀውናልና እኛ በሰላምና ምንም አይነት ግጭት በሌለበት ሁኔታ ስራችን የምናከናውን ስለሆነ ፕሮግራማችን መቆሙ አለበት እንድናቆም ትጠይቀናልና አቁመናል ብለው የስዕል ጨረታ ጉዳይ ቆመ እና ተበተነ። በይፋ ሳይዘጋ ነው የተበተነው። የገቢ ማሰባሰብ ፕሮግራም ነው። በይፋ አልተዘጋም። በነገርኩ ምክንያት በትእዛዝ እና በመንግስት ተጽዕኖ የተቋረጠ መራ ግብር ነው። እዛ ተገኝተው የነበሩት የጸጥታ ኃይሎች ያልከኝ የደንብ ልብስ የለበሱ ናቸው ወይስ የደንብ ልብስ ያለበሱ ናቸው የመጡት? ሁለቱም ነው። እዛ ወጥቼ እንዳየሁት ከሆነ የጸጥታ ኃይሎቹ አንድም የማንኛውንም የሰላማዊ ህዝብ ልብስ የለበሱ ወይም ሲቪል መለዩ የሌላቸው ወይም ሲቪል የሚባለው ነው። ሌሎች ደግሞ ያው በትክክል መለዩ ያላቸው መኮንኖች ነበሩ። የፖሊስ አባላት ናቸው ወይስ ፖሊስ አባላት ናቸው? የአዲስ አበባ ፖሊስ አባላት የሚለያየ ወተን አይመችም ተለጥፉ እና መጥተው ተበትኖ ተለያዩ ወይስ ቀጥሎ የወሰዱት እርምጃ አለ? ከዚያ በኋላ እንግዲህ አንዳንድ ሰዎችን እንደሰማሁት እዚያ ሁሉንም የሰብአዊ መብቶች ጉባኤ የስራ አስፈጻሚ ኮሚቴ አባላትን ሰብስበው እዚያ እንደቆዩ አሁን በደረሰኝ መረጃ መሰረት ደግሞ ከእነዚህ መካከል አሁን እንግዲህ እማውቃቸውን ነው የምነግርህ። አቶ ቁምላቸው ዳ ያገኘ የኮሚቴው ምክትል ሰብሳቢ አሉ። አቶ አምሀ መኮንን የታወቁ ጠበቃ ናቸው። እኒ ሰው እንደምታውቃቸው እሳቸው ደግሞ የኮሚቴው አባላቸው። ሌሎችም እንደዚሁ ነበሩ። እነዚህ ሁሉ እንዲቆዩ ተነግሯቸው እንደነበር አውቃለሁ። በኋላ እንዳጠራሁት ግን ሁሉንም እዚያው ሰብስበው ገስጸዋቸው፣ የመንግስትም ስም ማጥፋት ስራ እየተሰራ እንደሆነ አመልክተዋቸው ወደ የቤታቸው እንዲሄዱ ነግረዋቸዋል። ይዘዋቸው አልሄዱም። ወደ የትም ቦታ አልሄዱ። የታሰረም ሰው የለም። የለም መለስካቸው፣ ይሄ የገቢ ማሰባሰብ ፕሮግራም እንዲካሄድ የተፈቀደው የአስቸኳይ ጊዜ አዋጁ ከታወጀ ወዲህ ነው። የተጠየቀውም የተፈቀደውም የተፈቀደውም ከዚያ ወዲህ ነው። መለስካቸው፣ እንግዲህ ከሰሞኑም ሌሎች የዚህን የሰብአዊ መብቶች ጉባኤ መሪዎችና ተሳታፊዎች የሚያነጋገርካቸው ካሉ እነሱን አካተህ ሰፋ ያለ ዘገባ ከሰሞኑም ታቀርብልናለህ ብለን እንጠብቃለን። ለዛሬ እግዚር ስጥልኝ፣ አመሰግናለሁ። ደናምሽ ተሳማ አደርገህን ነው ሰለሞን ደናምሽ እንግዲህ መለስካቸው ከመንግስቱም አካላት በኩል የሚሰሙ ሌሎች መረጃዎችን ይዞልን ይመለሳል ብለን እንጠብቃለን። አንድ ሁለት ዜና ከኢትዮጵያ ውጭ ያሉ ላሰማችሁ በምትቀረን ጊዜ በሳዑዲ አረቢያ የሚመራው ጥምረት የመን ዋና ከተማ ሰነአ ላይ የሚካሄደውን የአየር ድብደባ ለሶስት ቀናት ካቋረጠ በኋላ ዛሬ እንደገና ጀምረዋል። ድብደባው ለሰባ ሁለት ሰዓታት የተቋረጠው ሰብአዊ አገልግሎት ለማቅረብ በሚል ነበር። አስራ ሰባት ቀናት በቀሩት በዩናይትድ ስቴትስ ፕሬዚደንታዊ ምርጫ የዲሞክራቲክ ፓርቲ እጩ ሂላሪ ክሊንተን የበላይነታቸውን እያጠናከሩ በሄዱበት የህዝብ አስተያየት ግምት የተወካዮች ምክር ቤቱን አብላጫ መቀመጫ ዲሞክራቶቹ እንደራሴዎች እንዲይዙ ለማድረግ እየሰሩ መሆናቸውን እየገለጹ ነው። በአሁኑ ጊዜ እየተካሄደ ያለውን ዘመቻ እያጠኑ ያሉት ተንታኞች የፊታችን ጥቅምት 29 በሚካሄደው ምርጫ ዩናይትድ ስቴትስ የመጀመሪያዊቱን ሴት ፕሬዚደንት ሳትመርጥ አትቀርም እያሉ ነው። አስር ከአስር ዕድሎች በዘጠኙ ሂላሪ ክሊንተን ሊያሸንፉ ይችላሉ እየተባለ ነው። እስከ ቀሪ እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ለቀሪ ዝግጅት ወደ አዲሱና ወደ አሉላ አልመልሳችሁ። ስንቅ የሚያቀብሉኝ እስረኞቹ ናቸው። እስረኛ ነኝ እኔ፣ መብቴ የጎደለ ነጻ እርግብ ለመሆን ከቶም ያልታደለ፣ በአጥር በጠመንጃ በዘብ ተጠብቄ በአንዲት ጠባብ ክፍል ምኞቴን አምቄ፣ ታስሬ ኖራለሁ በመጽሐፍ ቅጠል ዓለምን እያየሁ። የለም፣ ነጻ ሰው ነኝ፣ እስረኛ አይደለሁም። ጭንቅና ሰቀቀን ከኔ ጋር የሉም። እታስር ይሆኑ ወይ ብዬ መች ልፈራ ታስሬ ያለሁና ከራሴ እውነት ጋር የሚዳቋ ስጋት፣ ጭንቀት የሞላቸው የታሰሩትማ በደጅ ያሉት ናቸው። እኔ ነጻ ሰው ነኝ ያሻኝን ሰርቼ የልቤን አውርቼ ይኸው እዚሁ አለሁ ነጻነት አግኝቼ። የታሰሩትማ በውጭ ያሉ ናቸው። የልብን ለማውራት የልብን ለመሥራት ወኔ የከዳቸው የሚደናበሩ በገዛ ጥላቸው። እኔ ነጻ ሰው ነኝ። የታሰሩትማ ያልታሰሩት ናቸው። ስንቅ የሚያቀብሉኝ እስረኞቹ ናቸው። ገጣሚ ሰለሞን ሞገስ እውነትን ስቀለዋት በሚል ርዕስ ከዚህ ቀደም ለንባብ ካበቃው የሥነ ግጥም መድብል ባገኘናት የሳምንቷ ምርጥ ግጥም የዛሬ እሁድ የራዲዮ መጽሔት ፕሮግራማችንን ጀምረናል። የሳምንቱ የራዲዮ መጽሔት የመክፈቻን ዜማ ባደረግናት በድምፃዊው ታደለ ሮባ ያንቺ እንደተባለ እየተሰኘች ዜማ ሁለትን እንበል። አድማጮች አሁን የጋዜጠኞች የጠረጴዛ ዙሪያ ውይይት ነው። የራዲዮ መጽሔት የጋዜጠኞች ጠረጴዛ ዙሪያ ውይይታችን በወቅታዊ ርዕሰ ጉዳይ ተመልሰናል። የአስቸኳይ ጊዜ አዋጁና አንድምታው የኢትዮጵያ መገናኛ ብዙሃን ምህዳር ድረ አዋጅ ገጾቹ የሚገለጡበት ውይይት ነው። አዲሱ የጋዜጠኞች ጠረጴዛ ዙሪያ ውይይታችን ምናልባትም ሳይናፈቅ አልቀረም ለዝም ላለ ጊዜ ተቋርጦ ነበረ። ታዲያ አነጋጋሪ ርዕሰ ጉዳዮች ተገኝተዋል። ምናልባትም ሳይቋረጥ በተከታታይ በሚቀጥሉ ፕሮግራሞቻችን የሚመጣ መሆኑን ቃል መግባት ያስደፍራል። ልክ ነው። መልካም እንግዶቻችንን እናስተዋውቅ። መስፍን ነጋሽ እባላለሁኝ። አሁን በዋናነት የምሰራው መሰረቱን ስዊድን ላደረገና በዓለም አቀፍ ደረጃ በሰብአዊ መብቶች ጉዳይ ላይ ለሚሰራው ሲቪል ራይትስ ዲፌንደር ስለተባለ ድርጅት ነው። ከዛ ውጭ ደግሞ ከጓደኞቼ ጋር በመሆን ዋዜማ የሚባል ሬዲዮ እና ከእሱ ጋር የተያዙ ነገሮችን እንሰራለን። ከዚህ በፊት ያው ጋዜጠኛ ነው። እኔ አርጋዋሽን ይባላለሁ። በሙያዬ ጋዜጠኛ ነኝ። በመደበኛነት እዚህ አሜሪካን ላለ ድርጅት በአናሊስትነት ሰራለሁ። ከዛ ባሻገር ዋዜማ ራዲዮ ባልደረባ ነኝ። ከዛም ቀደም ላለፉት አመታት በተለያዩ የሚዲያ ተቋማት ውስጥ ጋዜጠኛ ሆኜ እሰርቻለሁ። አመሰግናለሁ ለአጭር ትውውቃችሁ አርጋዋሽ። እኔ መስፍን ነጋሽ ምናልባትም በተለያዩ ፕሮግራሞች አድማጮች ያስታውሷችሁ ይሆናል። መስፍን ነጋሽ የአዲስ ነገሩ ዋና አዘጋጅና መራሄ ኤዲተር አርጋሽኔ በርከት ባሉ የመገናኛ ብዙሀን ኢትዮጵያ ውስጥ አገልግልሃል ኋላ ላይ ተፈጥሮ አካባቢ ላይ የሚያተኩር የጋዜጠኞች ማህበርም ትመራ ነበር ካልተሳሳኩ አዎ እሱ ነበረ አገር ውስጥም ለውጭ ሚዲያም ሁሉንም አይነት የሚዲያ ተቋማት ሰርቼባቸዋለሁ ለማለት እደፍራለሁ መልካም የምንነጋገርበት ርዕሰ ጉዳይ ድህረ አስቸኳይ ጊዜ አዋጅ የኢትዮጵያ መገናኛ ብዙሀን ምህዳርን ወይም አያያዝ የሚመለከት ውይይት ነው ኢትዮጵያ ውስጥ አጣብቂኝ ሁኔታዎች በተፈጠሩ ጊዜ ይልቁንም የመገናኛ ብዙሀንን አሰራር የሚያውኩ ወይም የተለወጠ ገጽታ የሚሰጡ ሁኔታዎች በነበሩ ጊዜ የሰራችሁ በመሆናችሁ የአሁኑንም ሁኔታ ኢትዮጵያውያን መገናኛ ብዙሀን ጨምሮ በቅርበት እንደሚከታተል አሁንም ሙያ ውስጥ እንዳለ ሰው ልምዶቻችሁን እያመጣንን ለማዛመድ እንሞክራለን። የቅርቡ የአስቸኳይ ጊዜ አዋጅ በርከት ያሉ ሁኔታዎችን ይዳስሳል። ለዛሬ ትኩረታችን በመግቢያ እንደጠቀስኩት የመገናኛ ብዙሀኑን ብቻ የሚመለከት ነው። ኮማንድ ፖስት የሚለው ባዕድ ቃል ምናልባት በቀጥታ የአማርኛ ግርድፍ ትርጉም ብንወስደው የማዘዣ እዙ የሚከለክላቸው በርካታ ነገሮች ውስጥ እንቅስቃሴን ጨምሮ ይገድባል። የመገናኛ ብዙሀን አሰራር አሁን ባሉት ሁኔታዎች ውስጥ የበለጠ አደጋ ላይ ይወድቃል የሚል ሀሳብ እየተሰማ ነው ያለው። በማንኛውም ሬዲዮ ወይም ቴሌቪዥን ድምፆች፣ ምስል፣ ፎቶግራፍ፣ ቲያትር ወይም ፊልም የሚተላለፉ መልእክቶችን የመቆጣጠር ስልጣን አለው። እስኪ ነጻው ፕሬስ ላይ ቀባ ያደርጋል የሚለው ሀሳብ የቱን ያህል ተጨባጭ እንደሆነ በመመልከት እንጀምር። መስፍን፣ ምን አይነት ተጽዕኖ ያሳድራል ብለህ ታምናለህ? አዋጁ በመገናኛ ብዙሀንና በጋዜጠኞች ላይ ከሚያሳድረው ተጽዕኖ በዘለለ እና በሰፋ መልኩ አጠቃላይ በህዝቡ መሰረታዊ መብት ላይ ያደረገው ክልከላ በጣም ትኩረት ሊሰጠው የሚገባ ይመስለኛል። ጋዜጠኞችና መገናኛ ብዙሀን የዚህ ክልከላ ሰለባ የሚሆኑት የህዝቡ አካል ስለሆኑ ጭምር ማለት ነው። እና ይሄ የአስቸኳይ ጊዜ አዋጁ መረጃ ማግኘትም፣ መያዝም፣ ማካፈልም እነዚህን ሁሉ ነው የሚከለክለው። እንግዲህ አዋጁ እንደሚለው ምናልባት እዛ ላይ ቃል በቃል መጥቀስ ካስፈለገ ጥሩ ነው። መስፍን ጥቀስልን፣ አንቀጽ አንድ ምን ይላል? ማንኛውም ሁከት ብጥብጥና በህዝቦች መካከል መጠራጠርና መቃቃርን የሚፈጥር የተባለውን ማንኛውንም ነገር መለዋወጥ ክልክል ነው ነው የሚለው እና አሁን በህዝቦች መካከል መጠራጠርና መቃቃር የሚፈጥር ነገር ምንድን ነው ስለሚባለው ነገር፣ ግን ምንም የተሰጠ ብያኔ የለም። ስለዚህ ማንኛውንም ቅሬታ ማንኛውንም ትችት የሚያቀርብ ሰው በአንድ ሌላ አካል ላይ ይህንን አዋጅ ጥሷል ተብሎ ሊታሰር ይችላል፣ አዋጁ እንደሚለው ሊቀጣ ይችላል። ይሄ ብቻ አይደለም። እነዚህ የኢትዮጵያ መንግስት አሸባሪ ናቸው የሚላቸውን ድርጅቶች ከእነሱ ጋር ማንኛውንም አይነት ግንኙነት ማድረግ፣ የእነሱን መረጃዎች መያዝ ለምሳሌ አንድ ሰው የኦነግን ወይም የግንቦት ሰባትን ፕሮግራማቸውን ልወቀው እስኪ ምን አድርገው ነው እንደዚህ አሸባሪ የተባሉት የሚል ጤናማ ጥያቄ ኖሮት የግንቦት ሰባትን የኦነግን ፕሮግራም ከኢንተርኔት አግኝቶ ሲያነብ ቢገኝ ይሄ ሰውዬ ይሄን አዋጅ ጥሰሃል ተብሎ ይቀጣል። ይሄ ሰውዬ ግን መሰረታዊ ሕገ መንግስታዊ መብቱን የተጠቀመው ምን የሚባለውን መረጃ የማግኘት መብቱን፣ ከዛ መረጃ ተነስቶ የራሱን አመለካከት የራሱን ምርጫ ለማድረግ ማለት ነው። ከዚህ አልፎ ደግሞ ወደ ጋዜጠኞች ስንሄድ ለምሳሌ በዚህ ጉዳይ ላይ አሁን የተፈጠረውን እንቅስቃሴ ይመራሉ ወንጀለኞች ናቸው የሚላቸው አካል አለ መንግስት እነሱን አንድ ጋዜጠኛ ደውሎ ለዚህኛው ጥፋት እናንተ ተጠያቂ ናችሁ ተብላችኋል፣ ናችሁ ሆይ እናንተ ናችሁ ሆይ ያደረጋችሁት ብሎ ህዝቡን ወክሎ ጥያቄ ማቅረብ አይችልም። እነሱን ኮንትራክት ቢያደርግ እነሱን በማንኛውም መንገድ ከእነሱ ጋር ግንኙነት ፈጥሮ ጥያቄዎቹን ቢልቅ ቃለ መጠይቅ ቢያደርግላቸው ይሄ ሰውዬ ወንጀለኛ ነው የሚባለው። ከዛም አልፎ በጣም በሚያስቅ መልኩ፣ እንደውም በነጻ የሚተላለፍ ቴሌቪዥን ማየት ሁሉ ወንጀል ነው ተብሏል። አሁን አንድ ሰው አያደርግበትና አንድ ኬክ ቤት በአጋጣሚ ሲሄድ የኬክ ቤቱ ባለቤት ኢሳትን ወይም የኦሮሞ ሚዲያ ኔትወርክን ወይም ኦኤምኤንን ከፍቷል እንበል። በቃ ይሰሩኝ ብሎ እዛ ቤት የተገኘ አንድ ማኪያቶ የሚጠጣ ሰውዬ አይተሃል ተብሎ ሊከሰስ ይችላል በዚህ በአስቸኳይ ጊዜ አዋጁ መሰረት። ምክንያቱም ማየትም ነው የተከለከለው ማሳየት ብቻ ሳይሆን ማየትም መስማትም ነውና በጣም በጣም በህዝብ ላይ ከፍተኛ ስነ ልቦናዊ ጦርነትን ለማድረግ ጫና ለማድረግ የመጣ ህግ ስለሆነ መረጃ የመለዋወጥን ሀሳብ የመለዋወጥን፣ የመከራከርን፣ የመወያየትን መንገዶች ሁሉ ነው የዘጋው። አሁን ከዛ ወዲህ እንደምናየው ያው እንደተለመደው ነው። በእርግጥ አዲስ ነገር አይደለም። ከአንድ በኩል የሚፈሰውን መረጃ ብቻ እንዲያገኝ ነው ሰው የተደረገው። ስልከላው ዚህም አይደለም ደግሞ ያቆመው። ምናልባት በሌላ ጥያቄ እንመጣበት። ኢንተርኔትን መዝጋቱ ሁሉ ይቀጥላል። ተጽዕኖ ብዙ ነው ለማለት ነው ባጭሩ። መልካም መስፍን፣ በርከት ያሉ ጭብጦችን አንስተሃል። ከመገናኛ ብዙሀኑ ጋር በቀጥታ የተያያዙ በሰዎች መብት ላይ ቀደም ብለህ የገለጽከውን ጫና ያሳድራሉ የሚባሉትን እንነካካለን። መስፍን በመጨረሻ ቃሉ የማየትና የመስማት መብቶች መሰረታዊ የሰው ልጅ መብቶችን ምናልባት መሰረታዊ የሚለው የሚገልጸው አይመስልኝም። ከማየትና ከመስማት የቀረበ መብት የለም። እነሱን ሁሉ የሚነፍግ ድረስ የሚሄድ መሆኑን ጠቅሷል። ማንኛውንም የመገናኛ ዘዴዎች እንዲዘጉ የማድረግ ጭምር ይህ ኮማንድ ፖስት የሚል የእንግሊዝኛ ቃል የተሰጠው ክፍል የማዘዣ እዙ ተሰጥቶታል። አርጋው አንተስ እንዴት ትመለከተዋለህ? አሁን መሱን በነሳው ነጥብ ላይ እንደዚህ አይነት የአስቸኳይ ጊዜ አዋጆች የተለያዩ ሀገሮች ቀውሶች በሚገጥማቸው ጊዜ ያወጣሉና የኢትዮጵያው የአስቸኳይ ጊዜ አዋጅ አንደኛ በሰለጠነ እና ጉዳዩ በገባው ባለሙያም እንዳልተሰራ የሚያመለክቱ ብዙ ነገሮች አሉት። ይሄ ስለ አዋጁ ለብቻ ሌላ ውይይት ቢደረግ የሚነሳ ነው። ግን ወደ መገናኛ ብዙኃን ላይ ወደሚያሳድረው ተጽዕኖ ስንመጣ በኢትዮጵያ ቀደም ሲልም ቢሆን የመገናኛ ብዙኃን በጣም አስቸጋሪ ሁኔታ ውስጥ ነበሩ። ተመናምነው ወደ መጥፋት መንግስትን መተቸት ወደማይቻልበት እና ከፍ ወዳል የአፈና ስርዓት የሄድንበት ነው ያለፉት ዓመት አሁን እነዚህ አፋኝ ነገሮች ቀደም ሲል የዳቦ ስም እየተሰጣቸው ነበረ ሲከናወኑ የነበሩት የጸረ ሽብር ህግ፣ ሌሎች ነገሮች ወጥተው በዚህ በዚህ እየተደረገ በተቻለ አቅም መንግስት በቃ እኔን አትተቹ፣ ከኔ በላይ ሌላውን አትስሙ የሚል የተለያየ ምክንያቶች እየደረደረ የራሱን ዓላማ ብቻ ለማስፈጸም ሙከራ ሲያደርግ ነበር። አሁን በድፍረትና ያለ እፍረት ወደ አደባባይ ወጥቶ አይቻልም፣ ይሄ ተከልክሏል ብሎ እንዳለ የጋዜጠኝነት ስራ ከባድ ብቻ ሳይሆን እጅግ በጣም አደገኛ እንዲሆን ያደረገበት ነው። በእንዲህ አይነት ህጎች ውስጥ አንዱ ችግር ምንድን ነው? በእንዲህ አይነት ቀውስ ወቅት የሚፈጸሙ በጣም ሰፊ የሆኑ የሰብአዊ መብት ጥሰቶች ይኖራሉ። እነዚህ የሰብአዊ መብት ጥሰቶች ተደብቀው ማንም ሳይሰማቸው ተቀብረው እንዲቀሩ ለማድረግ ይረደዋል። ምክንያቱም የመገናኛ ብዙኃን ይነስም ይብዛ ይህንን ነገር ለማጋለጥ ሚና ይጫወታሉ። ህዝቡ ራሱም መረጃ በመስጠት ወደ መገናኛ ብዙኃን ያስተላልፋልና ይህም አንዱ ነገር ነው። ሌላኛው የመረጃ ምንጭ የምንላቸው ጋዜጠኝነት እንደው ተነጥሎ የቆመ ብቻውን ያለ እንትን አይደለም። ህብረተሰቡ የዕለት ተዕለት ነገር ጋርም የተገናኘ ነው እና መረጃ የሚሰጥ መረጃ ማቀባበል እጅግ በጣም ነውር የሆነበት ደረጃ ላይ እንድንደርስ አድርጎናል። ህዝቡ መናገር አይችልም። ምክንያቱም አሁን ወጥቶ መናገር አደገኛም ነው ወንጀልም ነው። ባለሙያዎች ወጥተው መናገር አይችሉም። ወጥተው መናገራቸው እንደዚሁ አደገኛም ወንጀልም የሚያስጠይቅ ነው። ሌሎች የሚመለከታቸው ተቋማዊ ድርጅቶችም እንደዚሁ ወጥተው መናገር አይችሉም። ያዩትን ሊደረግ ይገባል የሚሉትን ሀሳብ ማካፈል አይችሉም። ስለዚህ የመረጃ ምንጭ የምንላቸው በዋነኝነት ዋና ዋና አካላት አደባባይ ወጥተው ሊናገሩ ፈጽሞ የማይቻላቸው ደረጃ ላይ ደርሰናል። ይሄ ደግሞ የመገናኛ ብዙኃን እነስራ ወይም ይህንን ነገር እንኳን እናድርግ ቢሉ እንኳን በጨለማ ውስጥ የሚያስቀምጣቸው ነው እራሳቸው ላይ ያለውንም አደጋ ሳንረሳ ማለት ነው። እና እነዚህ እነዚህ ችግሮች ናቸው የሚታዩኝና በአጠቃላይ የመረጃ ፍሰቱን መቶ በመቶ ማፈን ከዛ ባሻገር ደግሞ እንደው በብዙ ሀገሮች ታይቶ የማይታወቅ እጅግ በጣም በጣም አፋኝ በተግባርም እንደ ለማስፈጸምም እንደው ከባድ የሆነ የአስቸኳይ ጊዜ አዋጅ ነው አሁን ፊታችን ላይ ተቀምጦ ያለው። መስፍን፣ ወደ አንተ ልመለስ። አርጋው የቀሩትን ዝርዝሮች ተመልክቷቸዋል። ቀደም ብላችሁ ባነሳችኋቸው አይታዩና አይሰሙ የተባሉ ቴሌቪዥን ጣቢያዎች ማየትና መስማት ወንጀል በተደረገበት የኢንተርኔት አገልግሎት በተቋረጠበት ሙሉ በሙሉ ማለት በሚቻል ደረጃ የማህበራዊ መገናኛ ብዙኃን አገልግሎት ሰዎች ማግኘት መጠቀም የማይችልበት ሁኔታ በተፈጠረበት፣ የሰዎች ከአንድ ቦታ ወደ ሌላ ቦታ መዘዋወር በተመረጡ አካባቢዎች በተገደበበት፣ ቀይ ዞን በሚል ስም የተሰጣቸው የጉዞ መስመሮች የተከለለበት ባለበት ምንድን ነው የቀረው? አንድ ህብረተሰብ እንደ ህብረተሰብ መቆየት የሚችልባቸው በዚህ የመረጃ ዘመን የተሻገረ ምናልባትም የእለት ተእለት ህይወትን ሙሉ ትርጉም የሚያሰጡ በሆኑበት ቦታ ለድሮ የምቾት አገልግሎቶች አይደሉም፣ መሰረታዊ ናቸውና በሆኑበት ምንድን ነው የቀረው? በእርግጥስ አንድ መንግስት ይህን ሁሉ ከህብረተሰቡ መንፈግ ይችላል ወይ? የፌዴራል ጠቅላይ አቃቤ ህግ አቶ ጌታቸው አምባዬ በሰጡት መግለጫ ላይ አንቀጽ ዘጠና ሶስት ነው የተጠቀሰው፣ ህገ መንግስቱ አደጋ ላይ ሲወድቅ የሚል አንቀጽ ነው የተጠቀሙት፣ ለዚህ አዋጅ መሰረት የተደረገው። በእርግጥ ይቻላል ወይ? መስፍን የአስቸኳይ ጊዜ አዋጆች የተፈጥሮ አደጋ ተከስቶ ካልሆነ በስተቀር ከፖለቲካ እንቅስቃሴዎች ጋራ ተያይዘው ሲመጡ በየትኛውም ሀገር አነጋጋሪ ናቸው። እውነት ለመናገር ፌር ለመሆን ይሄኛው ግን ችግሩ ምንድን ነው? አንደኛ ረጅም ጊዜ ነው፣ ሁለተኛ ቅድም አርጋው እንዳለው በባለሙያ የተጻፈ አይደለም። እንትኑ ስታየው አረፍተ ነገሮቹን የያዙትን ጥንሰ ሀሳብ የሚያንጸባርቁትን በቀጥታና በተዘዋዋሪ የሚሉትን ነገር ስታየው ፍጹም ወደ አፈና ስርዓት ነው እንዲገባ የተፈለገው፣ ወይም ማስተላለፍ የተፈለገው መልእክት በቃ አትተነፍሱም ነው። እኛ ከምንፈቅደው ውጪ፣ እኛን ደስ ከሚያሰኝን ነገር ውጪ አትሰሙም፣ አታዩም፣ አትናገሩም ነው። ወይም ደግሞ ከተናገራችሁም እኛ በምናዘጋጀው መድረክ ላይ ነው መናገር ያለባችሁ። ያን ጊዜ እነማን እንደሆናችሁ ስለምናቅ እዛው የሚደረገው እናደርጋለን ነው ሲተረጎ እና ለመተግበርም በጣም አስቸጋሪ ነው፣ እውነት ለመናገር ግን ቅድም እንዳልኩት የዚህ ሕግ ዓላማ ሙሉ በሙሉ የተጻፈውን ነገር ሁሉ ተግባር ላይ መዋል አይመስለኝም። ዋና ዓላማው ስነ ልቡናዊ ጫና ማሳደር ነው። አሁን እኮ ጋዜጠኞች ሌላው ቀርቶ ወደ ሚዲያ ልመልስና እንደገና ውይይታችን ከሱም እንዳይርቅ የተቃዋሚ ፖለቲካ ፓርቲ መሪዎችን እንኳን እኮ ሄደው እንደ ልባቸው ማናገር አይችሉም። ፖለቲከኞቹም መናገር እኮ አይችሉም። ምክንያቱም የአገርን ሉዓላዊነት ደህንነት እና ህገ መንግስታዊ ስርዓቱን አደጋ ላይ ሊጥል የሚችል ማንኛውንም ነገር በጋዜጣዊ መግለጫም በምንም መስጠት አይቻልም ነው በስም ተጠቅሰው ነው የተሰጣቸው እና እንግዲህ ስልጣን ላይ ያለውን ፓርቲ እንቃወማለን ብለው የተደራጁ ፖለቲከኞች ነፃ ሆነው መተቸት ካልቻሉ ይሄንን አዋጅ ራሱን መተቸት ካልቻሉ ሌላው ቀርቶ ይሄ አዋጅ የአገሪቱን ሉዓላዊነትና ሰላም ወይም ጥቅም አያስከብርም ብሎ መተቸት እስካልተቻለ ድረስ እንግዲህ ሌላው ህዝብ ምን ማድረግ ይችላል? ብዙ ምርጫ የለውም። ግን ዞሮ ዞሮ ምንድን ነው እንኳን እንደ ኢትዮጵያ አይነት በጣም ትልቅ ብዙ ህዝብ ያለበት አገር ቀርቶ ጠባብ አገሮችንም እስከ መጨረሻው ማፈን አይቻልም እና ሰው በተለያየ መንገድ ሀሳቡን መግለጹ አሁን የተከለከለውንም ክልከላ የሚያልፍበት መንገድ ማግኘቱ አይቀርም። ምንም ጥርጣሬ የለኝም በሱ። ለዚህ አዋጅ መሰረት የሆነውን ጉዳይ እስኪ ፈታ አድርገን ለመመልከት እንሞክረ አሁን ባነሳችኋቸው፣ በተመለከታችኋቸው ጭብጦች ውስጥም የአገርን ደህንነት፣ ሉዓላዊነት የሚያናጋ ሁኔታ ሲፈጠር ነው የሚል መሰረቱ። ምናልባትም ይሄ የትኛውም ዜጋ በተቃውሞ በኃይልም ጭምር መንግስትን ለመቃወም ከተነሱ ኃይሎች ውጭ ማንም በሀገር ውስጥ ያለ ዜጋ ሊስማማ የሚችልበት መሰረት አድርገን እንውሰድ። በእርግጥ ግን ግቡ ይሄ ነው ወይ? ሌላ አማራጭ የለም ወይ? እነኚህን ሁሉ ገደቦች፣ መሠረታዊ መብቶች ከዜጎች ላይ ሳይገፈፍ የአገርን ደህንነትና ሉዓላዊነት በህጋዊ መንገድ ማረጋገጥ አይቻልም ወይ? የጠረጴዛ ዙሪያ ውይይታችን አልተቋጨም፣ አድማጮች የወቅታዊው ርዕሰ ጉዳይ አወያይነትም እንደዚሁ። ከፊሉን ኋላ ላይ ቀሪውን ደግሞ በመጪው የራዲዮ መጽሔት ፕሮግራማችን እንመለስበታል። ለአሁን ግን የፕሮግራሙን ተሳታፊዎች እናመሰግናለን። የፊደል አዝመራ የከበደ ሚካኤል ግጥም ታወሰህ አሉላ አዲሱ ያስታውሳል የከበደ ሚካኤልን የግጥም አዝመራ ግን የለም ወዲህ ነው ፊደሎች ስለተዘሩበት የጥበብ አውድማ ልናወራ ነው ስለ ጥበብና ትሩፋቱ አውድማ ብትል አዲሱ ቃሉ ጭምር ሳይዘነጋ አልቀረም ልትል የዳዳህ ይመስላል ይመስለኛል ለመሆኑ እንደምን ያለ ነው ፈጥኖ የሚከሰትልኝ የጥበብ አውድማ ትምህርት ቤት ነው። እውቀት የሚቀሰምበት መድረክ ነው እና ወዲሁም ቅድም ያነሳ ናቸው የከበደ ሚካኤልን የሀሳብ መስመር ይከተላል። እዚህ ላይ ግን አዲሱ የተጠቀምኩት ያየሁትን የእንግዳችንን አንድ ስራ ለመግለጽ ነው። የተበተኑ ፊደሎች ናቸው። እኔዋ ወደ ፎቶግራፍ ጥበብ ባለሙያው ዮሐንስ አስረስ መኖሪያ ቤት ጎራ ያደርገናል። ከዋሽንግተን ዲሲ ከተማ ወጣ ብላ ከምትገኘው የሲልቨር ስፕሪንግ ከተማ ነዋሪ ነው። ወዲህ ወደ ዩናይትድ ስቴትስ ከመጣ ስምንት ዓመታት ሆነውታል። አሁን የምንገኘው ከሲልቨር ስፕሪንግ መሃል ከተማ ከሚገኝ አንድ የመኖሪያ አፓርታማ ህንፃ አጠገብ ነው። የዮሐንስን ለማነጋገር ሶስተኛ ፎቅ ላይ ወደምትገኘው የዮሐንስ አነስ ያለች ባለ አንድ ክፍል የመኖሪያ አፓርታማ እያመራን ነው። የክፍሉን ደጃፍ ዘልቀናል። በአውደ ትዕይንት መልክ በወግ በወጉ የተደረደሩ የተለያየ ፎቶግራፍ ስራዎቹ ይታያሉ። ተፈራ ካሜራውን በሚፈለገው አይነትና አቀማመጥ በማሰናዳት ላይ ነው። ከዮሐንስ ጋር አንዳንድ ነጥቦችን እያነሳሳን ነው። ዝግጅቱ እንደተጠናቀቀም ወጋችንን ለመጀመር እንሆ ተመቻችተናል። የፎቶውን ምስል በድምፅ ዮሐንስ አስረስ አቤት ቤት፣ መኖሪያ ቤትህ ነው፣ የጥበብ ስራዎች መስሪያህ ነው፣ መዝናኛህ ነው። በተለያዩ ስራዎች ተከበህ ነው የምናየ ሁሉም ነው ቢሮየም ነው መኖሪያየም ነው ሁሉም ነገር ነው፣ ሁሉም ነገሬ ነው የምትለው መንገድ የሚያስኬድ ይመስላል። የተለያዩ ዘርፍ ያላቸው የጥበብ ስራዎች ናቸው ያሉት። ከበር ካሉት የፎቶግራፍ ስራዎች እንጀምራለን። ሌሎች ጥቅም ባላቸው ስራዎች የተረጎምካቸው የጥበብ ስራዎችም አሉ፣ ታስረዳናለህ እስኪ ንገረን። በር ላይ የምመለከተው የጥልፍ ፎቶግራፊ የተነሳ ጥልፍ ነው የሚበሩት ከበሮዎች ጋር ከመድረሳችን በፊት ይሄ ጥልፍ ቤተ ክርስቲያን አንድ ጓደኛችን ነጠላውን አድርጎት ጸበል ይቀዳ ነበረ እና እኔ እያስቀደስኩ ነው ሳየው፣ በጣም ደስ አለኝ። ጸበል እየቀዳ እኔ በስልክ ያነሳሁት እና ከዛ በኋላ ልክ ስንጨርስ ሂጄ ጥበበን ወድጀዋለሁ ፎቶ ላነሳው ፈልጋለሁ አልኩት። ልጁም ስለሚያውቅ ምን እንደምሰራ ስለሚያውቅ አውልቆ ነው የሰጠኝ ነጠላውን፣ ተዋስኩኝ ካሜራ እጄ ላይ ስለነበረ እዛ ወንበር ላይ ያነሳሁት። ከዛ በኋላ ው እንደምታየው ት እዛ አይነት ቦታ ሊመጣ የሚችል ሀሳብ ምናልባት ብዙ ስሜቶችን የሚያመጣ ነው። መንፈሳዊ ነገር ያለበት ቦታ በመሆኑ ጥበቡ ተደግድጎ የሚደረግበት የሚለበስበትም የተለየ ስሜት ያመጣ ይሆናል። ሌላ ቦታ ብታየው የሚመጣል ይመስልሃል ያ ሀሳብ? አላቅም። በእውነቱ ሆነ አላውቅም። አጋጣሚ ነው ሳየው እና ሳየው ውስጥ ይበቃል። እዚህ የኛ የሆኑ ጥበቦችን፣ አርቶችን ሳይው ላይ ቆሜ ማየት ማድነቅ ወዳለሁ እና ምንም አላልኩም። መስልኪያንስ ነው ያነሳውት። ከዛ በኋላ ሳሳየው እሱም ገረመው። ከዛ በኋላ አውልቆ ሰጠኝ። ካሜራ እጄ ላይ ስለነበረ አነሳት። ያው ለሱም ለኔም ደስ የሚል ስራ ቶሎ የሚመጣ ስላልሆነም ጭምር ነው። ከበስተጀርባ ሁለት ከበሮች እናያለን። ልክ በቀጥታ ቃላት ሊነገር በሚችል ገና ስመለከታቸው የመጣልኝ ሀሳብ ቀደም ብዬ እንዳልኩት የሚበሩ የሚመስሉ ከበሮች ናቸው። ከፍ ብለው የሚያርፍባቸውን መዳፍ እየጠበቁ ሲዘገይባቸው ራሳቸው ሊጋጩ ያስቡም ይመስላል። ነገርን እንዴት አነሳቸው? የት አነሳቸው? ይህንን ያነሳሁት ኦልሞስት ሁለት አመት ይሆነዋል። የደብረ ገነት መድኃኔዓለም ቤተ ክርስቲያን የፈንድ ሬይዚንግ ፕሮግራም ነበረ እዚህ ቨርጂኒያ ውስጥ የገንዘብ ማሰባሰገንዘብ ማሰቢያ ሰቢያ ሶሪ። እዛ ላይ የነበረው ስነ ስርዓት ላይ መዘምራኖቹ ዘምረው አስቀምጠዋቸው ሌላ ዝግጅት እየተካሄደ ነበረ እና አቀማመጣቸው በጣም ይገርም ነበረ። እኔም ቁጭ ብዬ ነበረ እና ቁጭ እንዳልኩ በቃ አይኔ እነሱ ላይ አረፈ። በቃ ምንም አላልኩ። መሬት ላይ ቁጭ ብዬ ነው ያነሰዋቸው። በቃ ያው እንደምታየው ለእኔ አይደለም ለሁሉም ሰው ደስ የሚል ትርጉም ያለው እንትን የሚሰጡ ህይወት አላቸው። ህይወት ድምፁን የምንሰማ ይመስላል ገን እናድርገን ካሰብ ነው። በጣም በጣም የምወደውና የተለየ ስሜት የሚሰጠኝ ስራ ነው። በጣም ነው ደስ የሚለኝ ይሄንን በማድረግ የፎቶግራፍ ጥበብ ጥበብነቱን እስኪ ያዘነጋን ድረስ ዛሬ ዛሬ በእጃችን ባለ ስልክ የምናነሳቸው ሥዕሎች ጥሩ ሆነው መውጣታቸው ከጀርባ ያለውን የጥበብ ችሎታ፣ የአነሳስ ሁኔታ፣ የብርሃኑን፣ የቀለማቱን ስብጥር እንዳንረዳ የሚያደርጉን የቴክኖሎጂ ውጤቶች እጃችን እየገቡ ነው እና እንዲህ ለየት ያለ ስራ ያስታውሳል። ጥበብ ነው፣ ዛሬም ካሜራ ብቻ ደቅሞ የሚነሳ አይደለም የሚለውን ይህን ሀሳብ ምናልባትም ዘለቅ ብለህ እንድትገፋበት ጨዋታ እንዲኖረም በተለይ ስራዎች ውስጥ እናያለን። ከግርጌ አንድ ፎቶግራፍ እናያለን። ስዕል ይመስላሉ ስራዎች። እስኪ ንገረን፣ ከኔ የትረካ ሀሳብ ይልቅ ያንተ ስዕል ብዙ ይናገራል። ና ሁለት ሰዎች፣ አንድ ሴት፣ አንድ ወንድ፣ አህያ የነዱ፣ ተራራው፣ የመንገዱ ተዳፋቱ ለየት ያለ ስሜት የሚሰጥ ፎቶግራፍ ነው የምናየው። ቦታው የት ነው? እንዴት አነሳሃቸው? ምናልባትም ሰዎቹም ባልና ሚስት ይላል፣ የእንግሊዝኛ ስሙ እስኪ አስረዳን። እነዚህ የተነሱት ኢትዮጵያ ይዤ ነበር። አንድ አመት ተኩል በፊት ቦታዎችን ዞሬ ማየት ወዳለው ብዙ ቦታዎችን አነሳለሁ። እና አጋጣሚ ላሊበላ አድረን ወደ አክሱም ለመሄድ ካደርንበት ሆቴል ወደ አውሮፕላን ማረፊያ ስንሄድ ጠዋት ነበረ። እነዚህ ባልና ሚስት ያልኳቸው ሰዎች አንተ ነህ ያጋባቸው ወይስ በእርግጥ ባልና ሚስት ናቸው? በእርግጠኝነት ይመስላል። ስታያቸው በጣም ይመስላል። እና ከኋላቸው የምታየው የሚያምር ተራራ አለ አህያ ያለ በባዶ እግር በግራቸው ነው የሚሄዱት እና እሳይ በቃ የጠዋት ብርሃን አርፎባቸው ነበረ። የሚሄድበትን መኪና አስቆሜ፣ አላዩኝም፣ ከኋላ ሆኜ ነው ያነሳኋቸው። የተከተል ከነሳ ከኋላ ሆኜ አንስቻቸው፣ ተመልሼ መኪና ውስጥ ገብቼ ነው የሄድኩት እና አሁን እንደዚሁ ነው ሳይሆ በጣም ደስ ይለኛል እኔምና አንዳንዴ አንተን የሚያስደስትን ነገር ሌላውን ማስደሰት የሚቻል ከሆነ እሱ ጥሩ ነው። የአንተና የኔ እይታ የተለያየ ነው፣ ግን የኔ እይታ አንተ ማስደሰት ከቻለ እሱ ነው የፎቶግራፈር ጥበቡ ትርጉም ፍለጋው እንዲቀጥል እድልም ይሰጣል። ሰዎቹን ታያለ። የመሬቱ አቀማመጥ ለየት ያለ ነው። ቦታው የት ነው? ላሊበላ። ላሊበላ ከከተማው ወጥተን ወደ አውሮፕላን ማረፊያው እየሄድን ነበረ ቶሎ ብሎ የሚመጣውም በሀሳብም በጉዞም የሚደረገው ላሊበላ ዋናውም ቤተ ክርስቲያናቱ ያሉበት ቦታ ነው የሚካሄደው። ከዚያም በፊት ሌላ ትይንት አለ። ግሩም ነው። በአደራደርህ ቤትህ በተሰለፉበት መንገድ ነው እየሄድን ያለ ነው። ስብጥራቸውን እያለፍን በተለይም ደግሞ ሌላ የጥበብ ዘርፎችም ስላሉ እነሱንም እንቃኛለን። ከወዲያ ማዶ የጎንደር ፋሲለደስ የሚመስል ፎቶግራፍ ነው የማየው። ግን ለየት ይላል። ከለመድ ነው ፎቶግራፍ ወጣ ያለ ነው ምንነቱን እና እንዴት እንደተነሳጫው ተነስክለ ይሄ ጎንደር ፋሲለደስ ድሮ በዓፄ ፋሲል የመዋኛ ገንዳ ነው ተብሎ ነው የሚታመነው። እና በአሁኑ ሰዓት በዓመት አንዴ ውሃ እየተሞላ የጥምቀት ስነ ስርዓት የሚከበረው እዚህ ቦታ ላይ ነው። እና እጅግ በጣም ብዙ ቱሪስቶች ይሄዳሉ። ከሀገራችንም የተለያዩ ክፍለ ሀገሮች ወደዛ ይሄዳሉ። እና ይሄ ውሃው የሚሞላው ለጥምቀት በዓመት አንዴ ስለሆነ ከሳምንት በፊት ነው ቀድሞ የሚሞሉት። ትልቅ ነው እንደምታየው መዋኛም ስፍራ ነው እና ያንን ለመሙላት የጀመሩበት ሰዓት ሳምንት እንደሚወስድ መረጃው ነበረኝ። ቀድሜ ሄድኩኝ። አንደኛ ቀኑ ከደረሰ ብዙ ሰው ይኖራል፣ ቱሪስት ይኖራል፣ እንደዚህ በአማራ ሁኔታ ልታገኘው አትችልም። ስለዚህ ይህንን ፎቶ ለማግኘት አንድ ሳምንት ቆይቼ ብቻውን አገኘው ብቻውን አገኘውት። ተሳክቶልኛል። በጣም ግሩም ነው። እሱም በሁለቱም ሳይድ ልታየው ትችላል ነጸብራቁን ውሃ ጸብርት ባለ ውሃ ላይ አርፎ በውሃ ውስጥ ስዕል እንደሚታየው በእርግጥም ጥሩ አድርጎ ይታያል። ከበስተግርጌው ሌላ ምናልባትም የማይታወቅ የሚመስል ቤትና በቀስት ቅርጽ የተሰራ ከውስጡ በርቀት የሚታይ አነስተኛ ፎቶግራፍ ያለው ምንድን ነው እሱ? ይህም እዛው ጎንደር ውስጥ ነው። ደብረ ብርሃን ስላሴ ይባላል። በጣም ከቆዩት አብያተ ክርስቲያኖች አንዱ ነው ኢትዮጵያ ውስጥ እና እሱን ጎንደርን ሲጎበኝ ያው የፋሲል የህንፃ አሰራር አለበት። ውስጡ ቤተ ክርስቲያኑ ዙሪያው አጥሩም አለው። ይሄ የምናያቸው አርኮቹ ማለት ነው። እና ከአርኮቹ ስር በር አለ እንደምታየው። እና እንደዚህ ቤተ ክርስቲያኑን እየዞርኩ እያለ ከግቢ ውጭ ነው ያለሁት። እና አጥሩ ውስጥ ቤተ ክርስቲያኑ ይታያል። እኔ ውጭ ነኝ። እና እሱን ሳየው በቃ ይህን ነገር ማስቀረት አለብኝ አልኩኝ እና ልክ ፎቶ ሳነሳው አርኩም ወጣ ከውስጥ ቤተ ክርስቲያኑ ወጣ። በጣም የገረመኝ አርኩ ላይ ያሉት የሸረሪ ድሮች ሁሉ አልቀረና እሱን ሳይሆን ደግሞ በጣም የበለጠ በጣም ተደሰጥኩበት በፎቶ እና ደብረ ብርሃን ስላሴ ጎንደር የተለየ ስሜትም ያሳድራል። ቅርጹ ሆን ተብሎ በተቀመጠ አቀማመጥ የተነሳ ነው የሚመስለው። ብዙ ጊዜ አዘውትረን ከምናነሳው አነሳስ ለየት ታደርገዋል፣ ጥበብነቱ መጉላቱን ያሳያል። አሻግረን በጣም የምናውቀው ቅርጽ ወይንም ታሪካዊነቱ የገነነ በዓለም ዙሪያ የሚታወቅ ቅርጽ ግን ከዚህ ቀደም ከምናውቀው እይታ ወጣ ባለ መንገድ የተነሳ ፎቶግራፍ እናያለን። የላሊበላን ቤተ ክርስቲያን ነው የምናየው። ቤተ ጊዮርጊስን በምናውቀው መልኩ አይደለም ያነሳው። እስኪ ያስረዳ። ለመጀመሪያ ጊዜ ነው ሄድኩት እና መንፈሴን እዛ ጥዬ የመጣሁበት ቦታ ነው። ኢትዮጵያ ውስጥ መቼም በሄድ የማልቀርበት ቦታ ካሁን በኋላ ላሊበላ ነው በእውነቱ ከሆነ አንድ ቀን አድሬ የመጣት አይበቃም። አይደለም አንድ ቀን ሳምንት፣ እዛ ብቆይ የሚሰለች ቦታ አለ። ሌሎችን አነሷ እንደምል ከተለመደ ውጭ የፎቶግራፍ አይን ሚሆን ወይ የተሰጠኝ መክሊት አላቅም። ሌላው ከላይ ነው አለኝ፣ እኔም ከላይ አንስቼዋለሁ። ግን እስኪ ደግሞ ልሞክር ብዬ ከስር ነው ከደረጃ ስር ተንበርክኬን ያነሳት እና እንደምታየው ውብ እና ለየት ብሎ ወጥቷል። በጣም ደስ ይለኛል። በሩን፣ መስኮቶችን በተሻለ ቅርበት እናያቸዋለን። በአንተ ፎቶግራፍ ደረጃው ስር ነው ተኝቼ ተንበርክኬ ያነሳሁት። በሌላው አንግልም ያነሳሁት ፎቶ አለ። እንዴት አይነት ነው እሱ? ደግሞ አሁን ያነሳሁት ከፊት ለፊት ነው። ከጎን ስቴት ደግሞ የተገለጸ መጽሐፍ ነው የሚመስለው። እሱም ያው እንደዚህ ለፕሪንት አድርጌ አላወጣሁትም እንጂ ኋላ ላይ አድማጮች በድምፅ ለተመልካቾቻችን በስዕል እናጋራለን። ፎቶግራፍን እንመለከታለን። የተገለጸ መጽሐፍ ይመስላል። የሚስብ ይመስላል። ከፎቶግራፍ ስራዎች ልንሻገር ነው። ገረፍ ገረፍ አድርገን የመጨረሻ ብናደረግ ሶስት ፎቶግራፎች ያለው ሲያማዶ የምናያቸው አባት በጧፍ ብርሃን መጽሐፍ የገለጡ ሰው እናያለን። መንፈሳዊ መጽሐፍ ነው የሚመስለው። ጥሞ ናቸው ማን ናቸው የተነሱ እኚህ አባት? እዛው ላሊበላ ውስጥ ነው። በእርግጠኝነት አላስታውስም የትኛው ቤተ ክርስቲያን እንደሆነ፣ ብዙ አብያተ ክርስቲያናት ብዙ አብያተ ክርስቲያኖች ስለያየሁኝ የትኛው እንደሆነ በእርግጠኝነት አላስታውስም ግን እዛው ላሊበላ ውስጥ ሆነ አስታውሳለሁ። እና እኔ በሄድኩበት ሰዓት እኚህ አባት ጸሎት ላይ ነበሩ። ምን አይነት ሰዓት ነው? በኢትዮጵያ ሰዓት አቆጣጠር ወደ አስር ሰዓት በዚህ ሀገር ወደ ፎር ክላክ አካባቢ ከሰዓት በኋላ ነው እና ጸሎት ላይ ነበሩ። አላዩኝም። ሳያቸው ግን እጅግ የሚመስጥ ብርሃናቸው የያዙት ጠፉ መጽሐፍ አገላለጣቸው መጽሐፉ የተደጎሰበት ጨርቁ ሁሉ ነገር እና በቃ ሳቸው አላዩኝም። ይህም ምስል ማስቀረት አለብኝ በሚለው አነሷቸው። ካሁን በኋላ ሎጎዬም ሳይሆኑ አይቀሩም ብዬ አስባለሁ። በጣም እንትን መታወቂያ ምልክት ነው። በልማድ እንደዚህ ነው የሚደረገው። ዮሐንስ በጠዋፍ ብርሃን ነው መጽሐፍ የሚነበበው። ሆን ተብሎ ተዘጋጅቶ የተሰራ ነው የሚመስለው። ቤት ውስጥ ነበሩ ነበሩ እና እንትን መብራት አልነበረ። የመስኮት ብርሃን ነበረ። በዚህ በኩል እንደምታየው ብርሃን አለባቸው እና ያው ጨለማውን ለማሸነፍ የግድ ብርሃን ስለሚያስፈልግ ጠዋፍ ያስፈልጋቸዋል። ለዛ ይመስለኛል ጠዋፍ ይዘው ሲያበሩ ፊታቸው ላይ ያረፈው የጠዋፉ ብርሃን፣ በጎን ደግሞ በመስኮት የመጣው ብርሃን እጃቸው ላይ ሲያርፍ ለእኔ ልዩ ስሜት ነው የሚሰጠኝ። ለዚህ ነው ቶሎ ብዬ እሳቸው ወደ ሌላ ሳያደርጉ እሳቸውንም ላለመረበሽ ቀስ አድርጌ አንስቻቸው ቶሎ እንትን ከእሱ ተሻገረን የምንመለከታቸው ስራዎች በፎቶግራፍ ዘርፍ ከተመለከትናቸው ለየት ይላሉ። ለጥቅምም የሚውሉ ቀደም ብዬ ጠቆም አድርግ ያለው እስኪ ንገረን። እዚህ ጋር በፊደል ሙሉ ማለት ይቻላል። በፊደል በጨርቅ ላይ የተሰሩ አሉ። እዚህ በሳጥን ውስጥ በወረቀት ሳጥን ልበለው፣ በሱ ውስጥ የተቀመጡ የህጻናት መማሪያ የሚመስል የፊደላት ቀለም እናያለን። ፊደል የፈሰሰበት ቤትህን የሚያደመቀ መጋረጃ ጭምር እናያለን። እስኪ ያጫውተን። አድማጮች ከፎቶግራፍ ጥበብ ባለሙያው ዮሐንስ አስረስ ጋር የጀመርነው ወግ አልተቋጨም። በሌላ ፕሮግራማችን እንመለስበታለን። የቪዲዮ ሙሉ ቃለ ምልልሳችንም በቅርቡ በድረገጻችን ላይ ታገኙታላችሁ። ሩሲያ ክልሉክ አዲስ አበባ በራዲዮ መጽሄት ወጎች ማሳያ መስኮቱ ብቅ ብለዋል። ሰላምታ አበባ ነሻሉ አወድሽው አካሌም በሙሉ እየተባለ ተዘፍኗል። በጥቅምት አንድ አጥንት ይባላል። አጥንቱ ከተገኘ የጥቅምት ማር በተለይ ጥቅምት አስራ ሰባት የሚቆረጠው ጥሩ ነው ይባላል። እኔ ግን ዛሬ ላጫውታቸው የፈለግኩት ስለ ወይን እና ስለ በለስ ነው። በተለይ ስለ ወይን ቅኔ ተቆጥሯል፣ ተዘርፏል፣ ተወርቧል፣ ተዜሟል፣ ተገጥሟል ተዘፍኗል። ስለ በለስም በለስም ተነግሯል፣ ተሰብኳል። ያውም አዳም ሆይ መሬት ነህና ወደ መሬት ትመለሳለህ እየተባለ በየቀብሩ ላይ ይነገረናል። የረዳ ልጆች ኦ አዳም መሬት አንተ የምትለዋን ጥቅስ በቃላቸው ይዘው ከሰባችሁ ጋር እኩል ይላሉ። ለመሆኑ እንደው ለመሆኑ በክረምት ወቅት ወይንና በለስ ሌሎች በርካታ እጽዋት ሲያቡቡና ሲለመልሙ እነሱ ፍሬ የማይሰጡበት እንደውም ደርቀው የሚቀሩበት ምክንያት ምንድን ነው? ክረምትስ መብረቅን እያስከተለ እየመጣ በእነሱ ላይ የሚስቀውና የሚሳለቀው እንዴት ነው? የዛሬ እንግዳዬ መጋቤ ሚስጢር ጌራ ወርቅ ጥበቡ ይባላሉ። የቅኔና የብሉይ መምህር ናቸው። ደቀ መዛሙርቶቻቸው የኔታ እንላቸዋለን የኔታ ጌራ አጠር ያለ ቁመና ጠየም ረቀቅ ያለ መልክ የቅኔን ሚስጥር በጥልቀት መመርመር የሚችል አይን ያላቸው ናቸው ፈገግታቸው አጭር ነች ፈገግ ብለው ወዲያው ይመለሳሉ አለባበሳቸው ከአመት አመት ነጭ ልብስ ነው ነጭ ሱሪና እጀ ጠባብ በዚያ ላይ ሳሳ ያለ ኩታ ጥለት የሌለው ይደርባሉ ጥምጥማቸው የጳጳሳትን አስኬማ ይመስላል የኔታ ገሪያ መደበኛ ስራ ጠዋት ረፋድ ሰዓት ላይ ከረስ ሰአት ጀምሮ ወንበራቸው ላይ ተሰይመው ከበአታ ቅኔ ቆጥረው የመጡ ተማሪዎችን ቅኔውን ያስነግራሉ ከሰዓት በኋላ ደግሞ በዘጠኝ ሰዓት ወደ ክፍላቸው ይገቡና ግስ ይገሳሉ ያስገስሳሉ ቅኔ ይዘርፋሉ በየኔታ የቅኔ ማስነገሪያ ክፍል አንዲት መስኮት አለች። ያቺ መስኮት ሁልጊዜ ትከፈታለች። ስትከፈት ፊት ለፊት የሚታየው የወይን ሀረግ ነው። በተለይ በክረምት ወቅት ከእንጦጦና ከየካ ዝናብ ዘንሞ መብረቅ ብልጭ ድርግም ሲል የኔታ ፈገግ ይላሉ። በወይንና በበለስ ላይ መሳቅና መሳለቁን እያስታወሱ ይመስለኛል። እናም ታዲያ መለስ ሲሉና ቅኔያቸውን ለመዝረፍ ይዘጋጃሉ። ታዲያ የኔታ ቅኔ ከዘረፉና ለተማሪዎቻቸው ከነገሩ በኋላ ደግሞ የመለስተኛ ሁለተኛ ደረጃ ተማሪዎችን የግዕዝ ትምህርት ለማስተማር ይሄዳሉ። እዚህ ቅኔ፣ እዚህ ብሉይ፣ እዚህ የግዕዝ ትምህርት። የኔታ ፈርጀ ብዙ ነው ስራቸው። አንድ ጊዜ ታዲያ በክረምት የዚህ ዝግጅት መነሻ የሚሆነኝ የኔታ እንዲህ ብለው ተቀኙ። ድንቅ ነው መቼም። ክረምት ነጻሬ ኩሉ አሉ። ሁሉን የሚመለከት ክረምት ማለታቸው ነበር። በበለስ ወወይን አእሩጋ እድሜ ሰሐቀ በወይንና በበለስ ሽማግሌዎች ላይ ሳቀ። ዛሬ ግዕዝም ነው እንግዲህ እያስተማርኩ ያለሁት ምክንያቱስ የሳቀበት፣ ጽህሞሙ እስመ ተላጸዩ ይኩኑ ደቂቃ ልጅ መምሰል ፈልገው ወጣት መምሰል ፈልገው አዲስ ሰው መምሰል ፈልገው እንደ ወይንና እንደ በለስ ጽህማቸውን የሚያምርባቸውን ሪስትተው ጽህማቸውን ከአፍ እስከ ገደፉ ድረስ ይላጫሉ፣ ልጅ ለመምሰል ይሞክራሉ። እንደ እነዚህ አረጋውያን ወይንና በለስም በክረምት ወቅት ቅጠላቸውን፣ ፍሬያቸውን ያጣሉ ሲሉ ነው። እንግዲህ እያነጻጸሩ ነው ያቀረቡት። የኔታ የመለስተኛ ሁለተኛ ደረጃ ተማሪዎችን ግዕዝ ሲያስተምሩ በቀጥታ ክፍል ውስጥ ይገቡና ወንበራቸው ላይ ቁጭ ብለው ወደ ብላክቦርዱ ነው የሚያዩት፣ ወደ ሰሌዳው። ከዛ በኋላ አንድም ጊዜ ወደ ተማሪዎቻቸው ፊታቸውን አያዞሩም። ምክንያቱም ሴቶችም ወንዶችም አብረው ስለሚማሩ ሴቶቹን ላለማየት ነው። እና እንደዚሁ ነው፣ ሰሌዳው ላይ አይናቸው ትክ እንዳለ ክፍለ ጊዜውን ጨርሰው የትምህርቱን የሚወጡት መንገድ ሲሄዱም እንደዚሁ ዣንጥላ ይዘው ነው። ክረምት ከበጋ ለዝናብ ለፀሐይ ብቻ አይደለም፣ ከተቃራኒ አቅጣጫ የሚመጡ ሴቶችን ሲያዩ እንስቶችን፣ ዣንጥላቸውን ወደ ጎን ወይም ደግሞ ወደፊት እነሱን እንዳያዩ ያደርጉታል። አዲስ አበባ እንዲህ እንዲህ አይነት ደጋግ ሰዎች ነበሩባት ለማለት ነው እንግዲህ ወደ መቶ ሰላሳው አመት እየገባች ነው። ጳውሎስ ኞኞ አዋሽም ማረጀ እኛም ማረጀን ብሎ ነበር አንድ ሰሞን። እስኪ እንደው ምናልባት ወይን በቀን መሳፌ የሚቀጥለው አስራ አምስት ቀን እንግዳዬ ቢሆን እያልኩ አንድ ድምፅ ላሰማችሁ። ጳውሎስም ወደ ጢሞቴዎስ ልጄ ሆይ ትንሽ ወይን ጠጣ ለሆደንም ይረዳ ዘንድ ብሎ ጽፏል። በትንሹ በልኩ ብናረገው ጥሩ ነው። ደጃች ግርማቸው ያሉት አንድ መረሳው ነገር አለ። ብርሃኑ ዘሪሁን ስገባ ካፖርቱን ጃንጥላውን እንደያዘ ከአንገቱ ዝቅ ነምሩ እንጂ ጎንበስ አይል። ሚኒስትሩ ጋር እንግዲህ ጠዋት ጠዋት ይገቡ ነበረ የስራ መመሪያ ለመቀበል ማለት ነው የየመምሪያ ኃላፊዎች ሳምሮ ጋር ደግሞ ላጥ ብሎ ጅነሳ ደጃች ግርማቸው በልኩ አርጉት የአንተን መነጥር የብርሃኑን መገናን በዛ በልኩ አድርጉት እና በልኩ ሲሆን ነው ሁሉ ነገር የሚያምረውና በልኩ አድርጉት ሲሉ ነበር ህይወታችን ሄክቲክ ነበር ደስታም ሀዘንም በፈገግታ እንዳለ ተቀብለ እናሳልፎ ነበረ አመሰግናለሁ ጋሽ ከቤ የሚቀጥለው አስራ አምስት ቀን እንግዳዬ ትሆናለህ ማለት ነው በጋዜጠኞች ዘንድ አንቱ የለም ጋሽ ከቤ የተባለው አቶ ከበደ አኒሳ ነው ዘንድሮ ሰማንያ አምስት ዓመቱ ነው። የዛሬ አስራ አምስት ቀን እንግዳዬ ይሆናል። በተከታታይም ያጫውተናል። ወይን ያስተፌስህ ልበሰብ አበቃሁ። አንድ በመጨረሻ ያነሳውን የግዕዝ ቃል ግን በሚቀጥለው አስራ አምስት ቀን ያብራራል። ወይን ያስተፌስህ ልበሰብ ያለበትን መልካም እግዚአብሔር ስጥልን ንጉሴ በመጀመሪያው አጋማሽ ጀመር አድርገን ያሸጋገር ነው ቅንብር ነው። የመጨረሻው የራዲዮ መጽሔት የጋዜጠኞች የጠረጴዛ ዙሪያ ውይይት የአስቸኳይ ጊዜ አዋጁና አንድምታው የኢትዮጵያ መገናኛ ብዙኃን ምህዳር ህር አዋጅ ገጾቹ ይፈተሻሉ። እንግዶቻችንን እንደገና እናስተዋውቅ። እንደገና እናስታውስ። አዲሱ መልካም መስፍን ነጋሽ እባላለሁኝ አሁን በዋናነት የምሰራው መሰረቱን ስዊድን ላደረገና በዓለም አቀፍ ደረጃ በሰብአዊ መብቶች ጉዳይ ላይ ለሚሰራው ሲቪል ራይትስ ዲፌንደርስ ስለተባለ ድርጅት ነው። ከዛ ውጭ ደግሞ ከጓደኞቼ ጋር በመሆን ዋዜማ የሚባል ሬዲዮና ከእሱ ጋር የተያያዙ ነገሮችን እንሰራለን። ከዚህ በፊት ያው ጋዜጠኛ ነው እኔ አርጋዋሽን በሙያዬ ጋዜጠኛ ነኝ። በመደበኛነት እዚህ አሜሪካን ላለ ድርጅት በአናሊስትነት ሰራለሁ። ከዛ ባሻገር ዋዜማ ራዲዮ ባልደረባ ነኝ። ከዛም ቀደም ላለፉት አመታት በተለያዩ የሚዲያ ተቋማት ውስጥ ጋዜጠኛ ሆኜ ሰርቻለሁ። በጥያቄ ነበርና የገታ ነው አሉላ ተቀጥሎ ለዚህ አዋጅ መሰረት የሆነውን ጉዳይ እስኪ ፈታ አድርገን ለመመልከትን እንሞክር። አሁን ባነሳቸዋቸው በተመለከታቸዋቸው ጭብጦች ውስጥም የአገርህን ደህንነት ሉዓላዊነት የሚያናጋ ሁኔታ ሲፈጠር ነው የሚል መሰረቱ ምናልባትም ይሄ የትኛውም ዜጋ በተቃውሞው በኃይልም ጭምር መንግስትን ለመቃወም ከተነሱ ኃይሎች ውጭ ማንም በአገር ውስጥ ያለ ዜጋ ሊስማማ የሚችልበት መሰረት አድርገን እንውሰድ። በእርግጥ ግን ግቡ ይሄ ነው ወይ? ሌላ አማራጭ የለም ወይ? እነኚህን ሁሉ ገደቦች መሰረታዊ መብቶች ከዜጎች ላይ ሳይገፈፍ የአገርን ደህንነትና ሉዓላዊነት በህጋዊ መንገድ ማረጋገጥ አይቻልም ወይ? አርጋው ደጋግማችሁ በአግባቡ ነገሮችን ባመዛዘነ የህግ አውጭ የረቀቀ እንዳልሆነ ጠቅሳችኋል። በጣም ብዙ ብዙ መንገዶች አሉ። አጠቃላይ ይህንን ቀውስ ለመፍታትም በአጠቃላይ ሁለተኛ ደግሞ እንዲህ አይነት ቀውሶች ሲፈጠሩ ቀውሶቹን ከመጠን እንዳልፉ መቆጣጠር የሚቻልባቸው ብዙ ብዙ ዘዴዎች አሉ። ከሁሉ በላይ መፍትሄው፣ የፖለቲካ ስለሆነ የፖለቲካ መፍትሄ ማለት ኢህአዴግ፣ አንደኛ መሬት ላይ ያለውን እውነታ ባለመቀበል መሬት ላይ ያለውን እውነታ በመካድ ላይ የተመሰረተ ምክንያቱም ያንን እውነታ መቀበል እንደ ትልቅ ሽንፈት ስለተቆጠረ በኢህአዴግ ዘንድ እያወቁ እንዳላወቀ የመሆን ነገር ነው የነበረው እና ትልቁ ችግር የሚመነጨው ከዛ ነው መፍትሄዎቹንም እንዳንፈትሽ ወደ መፍትሄዎቹ እንኳን መንገድ እንዳንጀምር ከተለያዩ አካላት መፍትሄ ይሆናሉ የሚሉ የተለያዩ አሳቦች ሲቀርቡ ነበር። የመጀመሪያውና በጣም ቀላሉ እንደው በድፍረትም ሊገባበት የሚችል ለሀገሪቱም የተሻለው መፍትሄ ወደ ድርድር ጠረጴዛ መሄድ ነው። አንደኛው መሰረታዊ መልስ መስጠት ነው ለተነሱት ህዝባዊ ጥያቄዎች ነው የምትለው። አዎ፣ መሰረታዊ መፍትሄ ለእነዚህ ጥያቄዎች ማቅረብ ነው መፍትሄው። እንደው ግማሽ መፍትሄም ቢሆን ሩብ መፍትሄም ቢሆን ቢያንስ ወደ መፍትሄ የሚያስኬድ አቅጣጫ መወሰድ ነበረበት። የተደረገው በተቃራኒው ነው። እውነታውን መካድ ነው። ጥያቄው የጥቂቶች ነው ነው መጀመሪያ ስንሰማ የነበረው። በኋላ ግን ሊደበቅ የማይችል ሆነ፣ አደባባይ ወጣ፣ መንገዶች ተዘጉ። ያኔ ደግሞ ከእነዚህ አካላት ከዚህ ሀገር በተደረገ ድጋፍ እነዚህ አሸባሪ ድርጅቶች እየተባለ ሌላ ሌላ ስም ነገሩ ሊሰጠው ሞከራል። ይሄ እውነታውን ሪያሊቲውን የመቀበል መሰረታዊ ችግር ነው። ይሄ ደግሞ የኢህአዴግ የረጅም ዓመታት ችግር ነው ፓርቲው እራሱ በፈለገው እና በመረጠው መንገድ እንጂ የሚሄደው እውነታው ጋር ታርቆ ለመሄድ ብዙ ጊዜ ይቸግረዋል። እና ከዚህ መሰረታዊ ስህተት ይነሳል ሌላውም ችግር። ለዚህ ነው አሁን የአስቸኳይ ጊዜ አዋጅ ማውጣት የማይገርም የሚሆነው ምክንያቱም በቃ በማሳል በጠመንጃ ያለው አንድ አማራጭ ጠመንጃ ነው። በጠመንጃ ነገሩን ማስቆም ይቻላል የሚል መደምደሚያ ላይ ስለተደረሰ ነው። አለበለዚያማ ወደ ድርድር ቢገባ ወይም ደግሞ ሌሎች አማራጮችን ማየት የሚቻልበት መንገድ ኖሮ ሕዝቡን ማዳመጥ ቢጀመር የተፈጠረውም አመፅ ረገብ ይላል። ሰዎችም ቢያንስ ወደ ድርድር ተሂዷልና እስቲ ከዚህ ድርድር የሚገኘውን እንጠብቃለን በሚል የተረጋጋ ነገርን መስጠር ይቻላል። ሌላኛው ኢህአዴግ ራሱን ብቸኛ የኢትዮጵያ ባላደራ በእርግጥ መንግስት ነው መንግስት ስልጣን ላይ ያለ አካል በሀገሪቱ ውስጥ ለሚፈጠሩ ነገሮች ሀላፊነትን መውሰድ አለበት ይሁንና ግን ሌሎችን ሀገር የሚያጠፉ ሀገር የሚያፈርሱ ኢህአዴግ ግን ሀገር ጠባቂ ራሱን አድርጎ የሚያይበት መነፅርም ትክክል አይመስለኝም እነዚ የአስተሳሰብ ችግሮች ናቸው እንደው የተሻለ መፍትሄ እንዳንፈትሽና እንዳናመጣ የሚያደርጉን ብዬ ነው ማስበው ከአስቸኳይ ጊዜ አዋጁ ይልቅ መሰረታዊ መልስ ሊሰጠው የሚገባ ነበር፣ ቀድሞውንም ብሏል። ለዚህ መሰረት የሆነውንም ነገር ጥያቄ ውስጥ ያስገባዋል። ለነኚህ ለተወሰዱት እርምጃዎች ሌላ አማራጭ ሊኖር ይችል ሊሆን ነበር ወይ? መስፍን፣ ሁለቱንም ተመልከት። ብዙ አማራጮች የነበሩ ይመስለኛል። ለረጅም ጊዜ ላለፉት አስራ ሁለት ወራት ወይም የዚህ ኦሮሞ ፕሮቴስት የምንለው ተቃውሞ ከተጀመረ በኋላ ብቻ ሳይሆን እሱ ከመጀመሩም በፊት ቢሆን መንግስት የህዝቡን ስሜት በትክክል ማዳመጥ ሊችል ኖሮ ብዙ ስልጣን ላይ ያለውን አካል ስልጣን አደጋ ውስጥ ሳይከት እንዳሁኑ አይነት ስጋትና ፍርሃት ውስጥ ሳይገቡ ብዙ ነገሮችን እንደው ቢያንስ ማቃለልና ማስተንፈስ የሚችሉባቸው እድሎች ነበሩ ግን አልተጠቀሙባቸውም። ኢህአዴግ ከዚህ በፊት በሌላ ቦታም እንዳልኩት የሚያገኛቸውን አጋጣሚዎች በማምከን አሁን ትልቅ ልምድ አዳብሯል እና በዛው ነው የቀጠለው የአስቸኳይ ጊዜ አዋጁ መንግስት የተነሱበትን ተቃውሞዎች ለመፍታት ከመረጣው አቅጣጫ አንጻር የማይቀር ነበረ። መቼ ነው የሚመጣው ነው እንጂ ጥያቄው። ብዙ ሰዎች እንደውም የአስቸኳይ ጊዜ አዋጅን በዚህ መልኩ ሳይሆን ሲጠብቁ የነበረው አንዱ የወታደር አንዱ አካል ስልጣን ይይዝና አስቸኳይ ጊዜ አዋጅ ያውጃል እያሉ ሁሉ ሲናገሩ ነበረ። ያ ማለት የመንግስት አካሄድ ወዴት እንደሚያመራ ፍንጮች ነበሩ ለማለት ነው። ከዛ ውጭ ግን ነገሩ የፖለቲካ ችግር ነው። ለፖለቲካ ችግር ደግሞ የፖለቲካ መፍትሄ መስጠት ነው የሚጠቅመው። እሱን ደግሞ ጥያቄውን ካነሱት ሰዎች ጋራ የምር ውይይት በማድረግ የታይታ አሁን ሰሞኑን እንደሚደረገው እንዲሁ ዝም ብሎ የቲያትር አይነት ሳይሆን የምር በሂደት ይህንን አሁን ያለውን ሁኔታ እንቀይረው የሚል በእምነት ላይ የተመሰረተ ውይይት ቢጀመር ድርድር ቢጀመር ይሄንን ማስቀረት ይቻል ነበረ። አሁን ይሄ የአስቸኳይ ጊዜ አዋጁ ያመጣዋል የተባለው መረጋጋት ቢመጣ እንኳን ዘላቂ አይሆንም። የተወሰኑ ወራት ነው የሚረጋጋው። ከዛ በኋላ ልክ ባለፈው እንደተነሳው አንድ አጋጣሚ ይቀሰቅሰዋል። ያን ጊዜ ከአሁኑ የባሰ ነገር ነው የሚጀመረው እና ይሄ ህመምን ማስታገሻ ነው እንጂ በሽታውን ማከሚያ መንገድ ሊሆን አይችልም። አስቸኳይ ጊዜ አዋጅ የትም ሀገር የበሽታ ማከሚያ አይደለም። እንደ የራስ ምታት መድኃኒት ዋናውን በሽታ ሳይሆን ምልክቱ ምልክቱ ነው የሚታከመው እና ግን አርጋው እንዳለው ጥያቄው የፖለቲካ ጥያቄ ነው። ስለዚህ የሰዎችን መብት እያከበሩ ወደ ውይይት መምጣት ነው ብቸኛው መፍትሄ በብቸኛው መውጫ እኔ እንደውም አሁን በተያዘበት መንገድ ከተሄደ ለሀገሪቱም አደጋ ይሆናል ብዬ ነው የምሰጋው። እንዴት ሰሞኑን ምንድን ነበር ትዝ ሲለኝ የነበረው ደርግ የኤርትራን ጉዳይ ለመመለስ የሞከረበት መንገድ ኤርትራ በመጨረሻ የሄደችበትን የፖለቲካ መስመር እንድትይዝ ሁነኛ ሚና ተጫውቷል። የኤርትራ ችግር ደርግ የጀመረው በደርግ ዘመን የተጀመረ አይደለም። ግን በዛ አስራ ሰባት አመት ውስጥ ያ መንግስት ጉዳዩን ያስተናገደበት መንገድ ሌላ ቢሆን ኖሮ መጨረሻው የተለየ ሊሆን ይችል እንደነበረ ይሰማኛል። አሁንም ኢህአዴግ ጉዳዩን አሁን እየተካሄደ ያለውን የፖለቲካ ተቃውሞ የፖለቲካ ጥያቄ የያዘበት ደርጋዊ መንገድ ምናልባት በውጤቱ አንድ አይነትና ተመሳሳይ ባይሆንም በይዘቱ ግን ከኤርትራው ጋር የሚመሳሰል ነገር ወደዛ እንዳያመራ ስጋት አለኝ። ምክንያቱም የአንድ አካባቢ ሰዎች በብሔር ወይም በአካባቢ አንድነን ብለው የሚያምኑ ሰዎች ለብቻ እየተጠቁ እንደሆነ በሚያስቡበት ወቅት ቁጭ ብሎ መወያየት ነው እንጂ ጥቃቱን እንደገና መጨመር ወዴት ሊያመራን እንደሚችል በጣም የቅርብ ጊዜ የራሳችን ተሞክሮ አለ። በሺህ የሚቆጠሩ ሰዎች ማሰር፣ ቁጥራቸውን በውል የማናውቃቸው ሰላማዊ ተቃዋሚዎችን ወይም ሰልፈኞችን መግደል፣ በዛ ላይ ደግሞ በየአካባቢው የምንሰማው የሰብአዊ መብት ጥሰትና አሰቃቂ ሁኔታ ሐዘኑ በየቤቱ እንዲገባ ያደርጋል። ያ ደግሞ የህዝብን ብሶት ያባብሰዋል፣ ለፖለቲካዊ መፍትሄም በር ይዘጋል እና በጣም እንዳይሆን እመኛለሁኝ። ግን ኢህአዴግ በአሁን አያያዙ ከቀጠለ ወደ ሌላ አቅጣጫ የሚሄድ አይመስለኝም እና ስጋቴ ከዚህ የሚመነጭ ነው። አሉላ፣ መልካም መስፍን። ቀደም ብለህ ኢህአዴግ ወዴት አቅጣጫ ሊሄድ እንደሚችል በህዝባዊ አመፁ ወቅት ፍንጮች ነበሩ ብለሃል። የትኞቹ ናቸው እነኛ ፍንጮች? በቀጥታ የአሁኑም ባይመስልም አቅጣጫውን ግን የጠቆመ ነገር ነበር፣ ወዴት ሊሄድ እንደሚችል ብለሃል። አድማጮች በጋዜጠኞች የጠረጴዛ ዙሪያ ውይይታችን ለምሽቱ የያዝነው ይህንኑ ነው። ውይይታችን ግን አልተቋጨም። የወቅታዊ ርዕሰ ጉዳይ አወያይነትም እንደዚሁ በሚቀጥለው ፕሮግራማችን ቀሪውን ይዘን እንመለሳለን። ለአሁኑ ግን እንግዶቼን መስፍን ነጋሽና አርጋዋሽኔን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ አድማጮች እንደ ቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልንውን በዚሁ ልንቋጭ ነው። አሁን የቀረን የስንብቱ ስልት ነው፣ ጎሳዬ ተስፋዬ ከሚጫወትልን አራዳ አራዳ ጋር

I I talk <imitation> I'm father, የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን የዛሬውም ዝ ላይ ያበቃ። ነገ ሰኞ ከምሽቱ ሰዓት ላይ በምርብኛው ስርጭታችን መልሰን እስከምንገናኝ ከፕሮግራሙ አቀናባሪ ንጉሱ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበና አሉላ ከበደንን በሚቀጥለው የራዲዮ መጽሔት እንገናኛለን። በእኛ በኩል ሰላም፣ ደህና ደሩ።